ዶክተር አሰፋ ባልቻ የቀድሞ የወሎ ዩኒቨርሲቲ ፕሬዚደንት፣ በቅርቡ በአንድ መጽሔት ላይ ለሕትመት ካበቁት ውስጥ መንፈሳዊ ጉዞ ወደ ወሎ ቅዱሳን ስፍራዎች በሚል ርዕስ በኢትዮጵያ ውስጥ ያሉትን ወደ መንፈሳዊ ስፍራ አማኞች የሚያደርጉትን ጉዞ ዘርዝረው ጽፈዋል። በዓለም አቀፍ ደረጃ በሙስሊሙ ማህበረሰብ ውስጥ ወደ መካ መጓዝ በ ክርስትና እምነት ተከታዮች ዘንድ ደግሞ ወደ ኢየሩሳሌም መጓዝ እንዲሁ የተለመደ ነው። በመንፈሳዊ ጉዞ ወቅት በተለይ ወሎ ውስጥ ቀደም ሲልም ሆነ አሁን ድረስ ወሎ ቅዱሳን ስፍራዎች የሚካሄዱት ከምን አኳያ ነው? የጉዞ ዓላማቸው ዘመኑስ ጅማሬ መቼ ነው? ይሄ ወደ መንፈሳዊ ጉዞ የሚደረገው ጉዞ ረጅም ታሪክ ያለው ነው። በአጭር በዚህ ጊዜ ተጀመረ ለማለት በጣም ይከብዳል ግን ክርስትና በኢትዮጵያ ከገባበት እና በኋላም እስልምና ተከትሎ ከመጣበት ጊዜ ጀምሮ ይሄ የተወሰኑ ቦታዎች ላይ የጎላ ገድል አላቸው። ጥሩ ስራ ሰርተዋል። እንደዚህ አይነት መንፈሳዊነታቸው ወይም ሕዝብን በተራዳይነት የማገዝ ጉዳይ ጥሩ ነው ተብሎ የተነገረላቸው ቤተክርስቲያኖች ወይም ቤተ እምነቶች ላይ ወደ እነሱ ሄዶ የተወሰነ ጊዜ ያሳልፎ አስፈላጊውን የስለትም ስራ ፈጽሞ ይሁን የተሟላላቸውን ስለት ለማድረስ ይሁን ለሚቀጥለውም ጊዜ ደግሞ የሚፈልጓቸው ምኞታቸውን ደግሞ እንዲሟላላቸው አዲስ ስለቶችን ቋጥሮ ለመምጣት እና ለተለያዩ ጉዳዮች ለጤንነታቸው፣ ለቤተሰባቸው ደህንነት፣ ለጠላታቸው መዳከም፣ ከሚጠላቸው እና መጥፎ ከሚያስብባቸው ወጥመድ መውጣት፣ ልጅ ማግኘት፣ ከሀብቴ ማግኘት ድህነትም ከሆነ ንግድ እንዲሰምርም ለማድረግ ሚሊዮን ምኞቶች ያሏቸውን ሁኔታዎች ሁሉ እንዲሳካላቸው ተመኝተው በጸሎት ራሳቸውን ትንሽ ገለል ላድርገው ከዓለማዊ ስፍራ የሚመለሱባቸው ቦታዎች ወሎ ላይ እንደው ወደኋላ ሄደን እስከምናያቸው ጊዜ ድረስ ክርስትና በደንብ ተስፋፍቶ ከመጣበት ጊዜ ጀምሮ መቁጠር ይቻላል። በኋላም በተመሳሳይ ሁኔታ ይመስለኛል። የተለያዩ የሙስሊም መምህራን በየቦታዎች ላይ ባቆሟቸው እነዚህ የእምነት ስፍራዎች ማስተማሪያ ናቸው። በመጀመሪያ ልጆች ያስተምሩበት ነበር፣ ያስቀሩበት ነበር። አድቫንስድ የሆነ ትምህርት ሁሉ ይሰጡባቸው ነበር ግን ሰዎቹ የመሰረቱ ሰዎች ትልቅነት በሃይማኖት ትምህርቱ አዋቂነት ማለት ነው። ብዙ ሰዎችን ወደዚያ አካባቢ ይሰበስብ ነበር። እነሱ በህይወት ከሌሉ በኋላ ግን በህይወት እያሉ ብዙ ጊዜ አይሆንም። ካለፉ በኋላ ግን የነበሩበትን ቦታ የእምነት ቦታ ያደርጓቸዋል ማለት ነው። እነዚያ የእምነት ቦታዎች ደግሞ አሁንም ልክ እንደ ክርስቲያኑ የሌሎቹ በመላእክትና በቅዱሳን ስም እንደተከለላቸው ቤተክርስቲያን እንደማለት ነው። እምነት ለእነሱ የሚሆን ሽራይኖች ይቋቋሙላቸዋል ማለት፣ የእምነት ቦታዎች ይቀመጡላቸዋል ማለት ነው። ስምና እስልምና የሚመሳሰል ሁኔታ ተመሳሳይ የስለት መፈጸም ጉዳይ የተፈጸመ ስለትን የማስገባት ጉዳይ እና ሌሎች ምኞታቸውንም ደግሞ የመጠየቅና እንዲረዷቸው የማድረግ ጉዳይ በብዛኛው በእስልምና በደንብ የሚታይበት አካባቢ ነው። ወሎ እንደ ትልቅ ምሳሌ የሚጠቀስ ነው። የወሎ ዋነኛ የቅዱሳን ስፍራዎች ክርስትናውም ሆነ በእስልምና እምነት ተከታዮች ዘንድ አዘውትረው የሚሄዱባቸው ወይም በጣም ታዋቂ የሆኑት የመንፈሳዊ ጉዞ ተጓዦች ቅዱሳን ስፍራዎቹ የትኞቹ ናቸው? ታዋቂና መንፈሳዊ እምነት ተጓዦችንስ ለመሳብ የበቁት ከምን አኳያ ነው? ምን አይነት የመፈወስ አቅም ያላቸው ክንውኖች እዛ ስለሚካሄዱ ነው? ታሪካዊ ዳራቸውስ ምን ይመስላል? ተመሳሳይነት ያለው በሚመስል መልኩ በሁለቱም በኩል የተለያዩ እንደ ቅዱሳን ስፍራዎች አሉ። ቦሎ ውስጥ እንግዲህ ከትልቁ ከላሊበላ ጀምረን ጊሸ ማርያምን አስከትለህ እስከ በጣም ብዙ የሆኑ ቦታዎች አሉ። እንደየ አካባቢያቸው የሚጠሩ ታቦታት አሉ። እነዛ ታቦታት እንግዲህ ከደረጃ ደረጃ አንዱ ላይ በጣም ብዙ ሰው ይሄዳል። ሌላ ጊዜ እንደዚህ ይደረጋል የሚለው ነው። እንደነ ትልልቆቹ ቤተክርስቲያኖች፣ እንደ ትልልቆቹ ገዳማት ሊሆን አይችልም እንጂ ሁሉም ቤተክርስቲያኖች የተለያየ እንትን አላቸው። ለምሳሌ ትክል ሃይማኖት ባለበት ቦታ ላይ የትክል ሃይማኖት ቤተክርስቲያን የተለየ ክብር አለው። መቼ በነሐሴ ትክል ሃይማኖት ወሳቸው በተወለዱበት ጊዜ በሚከበርበት ቀን በጣም ብዙ ክርስቲያን ከሙስሊም ህብረተሰብ ጋር አብረው ሆነው ምክንያቱም የዚህ አይነት በሽታ ሰዎች ነው ተብሎ ስለሚገመት እምነታቸው እና ከዛ የሚገኘው ሰበን ያንን ለመቋደሱ ልምሶ ይሄዳል። ለምሳሌ በዛ በኩል የታወቁት ከምን ፈወስ አኳያ ነው፣ በግሸን ማርያም፣ በላሊበላ እንደዚሁ ከተለያየ ንግስ ጋርም አብሮ የሚያያዙ ናቸው። በገናም ወይም ደግሞ የነ ግሸን ማርያም እንደዚሁ የክርስቶስ አንዱ ቀኞ እጆ ያረፈበት ቦታ ነው ተብሎም ስለሚነገር፣ ምን አይነት ነገሮች ይፈወሳሉ? እዛ ሲመጡ ምን ያህል ጊዜ ይቆያሉ ተጓዦቹ? እንግዲህ ተጓዦቹ የሚመጡት በመጀመሪያ ነገር በተስፋ ነው የሚመጣው ከተስፋ ውጭና ከእምነት ውጭ የሚደረግ ነገር አይደለም። ሲመጣ የቤተክርስቲያኖቹ ወይም የገዳማቱ ትልቅ ታሪካቸው እንዳለ ሆኖ ያንን ገድል እኔም ላይ ይፈጽመዋል፣ እኔም የዛው ተፈጣሪው ሰው አንዱ ተቋዳሽ ነው በሚል መልክ ነው መጀመሪያ የሚመጣው። ሲመጣ ለምሳሌ የቤተክርስቲያኑን ጸበል፣ የቅዳሴ ጸበል የመቅመስ ከዛ በኋላ እምነት የሚባል አለ። እምነቱን የመቀባት የታመመው ቦታ ላይ ይሁን ወይም ደግሞ በተለያየ ቦታ ላይ የጠቅላላ የሚሰማውን ባለሟቅ ሰውነታቸውን በመቀባት የሚሆን እሱን በጥብጦ መጠጣት የሚሆን የቤተክርስቲያኑን መስቀል ትልልቅ መስቀሎች አለ። ምሳሌ ላሊበላ ትልቁ መስቀል የሚባል አለ። ትልቁ መስቀል አፍራዊ ግበይ የሚባል አለ። ትልቅ መስቀል አለ፣ የታወቀ ነው። ተአምር ይሰራል ተብሎ የሚባል ነው። ስለዚህ እሱን የመሳለም እና ሰውነትን በሱ የመታሸት የመሳሰሉት የሚለው ነገር በየቤተክርስቲያኑ እንደዚህ፣ አሁን በግሸን ማርያም የተለመደ ነው። የግሸንን እምነት የመጠጣት በግሸን ጸበል መቀመስ ማለት ነገር በጣም አስፈላጊና ልትለይ የማትችል አንድ ሰው ሄዶ ማድረግ የሚገባው ተብሎ የሚካሄድበት ጉዳይ ነው። በዛ ላይ እንግዲህ ያው ቅድም እንደነገርኩ መሳል አለ። እንደዚህ ያሟላልኛል የሚለው ምኞት አለ። እነዛን ነገሮች ደግሞ አብሮ አብሮ የመስጠት ጉዳይ አለ። ተሳክቶልኛል ከሆነ ተሳክቶልኛል፣ አካል የምፈልገው ነገር ካለ አብሮ ማድረግ ነው። ግን የመጀመሪያው ነገር የሚካሄደው ኢኒሽሊ ያንን ቤተክርስቲያኑ ፕሮቫይድ የሚሰጠውን ነገር አለ። የሚሰጠው ነገር አሁን ቅድም ከሰጠው ነገር አለ። እንግዲህ አንዳንዱ ሰው ቁርባን ያደርጋል። ለምሳሌ አዲስ የሚጋቡም ሊሆን ይችላሉ። ብዙ ጊዜ እሱ እንኳ ብዙም አይታይም። በዚህ በትውልዱ አንዳንድ አሁን በጣም እየደከመ የመጣ ነገር ነው። ግን አብረው የቆዩ ባልና ሚስት ሊሆኑ ይችላሉ። አብሮ በቃ በረጅም ድም የቆዩ ወይም ደግሞ ባሌ ሞተ ወይ ሚስት ብቻዋን የሆነች ወይ ሚስት ሞታ ባል ብቻዋን የሆነ ለመመንኮስ ሰዎች ይኖራሉ። እነሱ ስጋ ደግሞ የሚወስዱት ዘ አይነት አካባቢ ነው። በጣም ትልቅ ቦታ፣ ቅዱስ ስፍራ የሚባል ቦታ ላይ መውሰድ ከሌላው ተራ ቤተክርስቲያን የበለጠ ክብር አለ ተብሎ ይታመናል። ስለዚህ እንደዚህ እንደዚህ አይነት ነገሮች በጣም ብዙ በርካታ ነገሮች አሉ። እንግዲህ ያንን ለማድረግ እዛ አካባቢ ስትሄድ ለምሳሌ በአንድ ቀን ቀድመህ ግሸን ወይ በሁለት ቀን ቀድመህ መሄድ ማለት የሃይማኖታዊ ትምህርት መማር እድል ማግኘት ማለት ነው። ብዙ ነዝራዊ ባህታውያን አሉ። ብዙ የበቁ የሚባሉ ሰዎች የሚያስተምሩበት አሉ። የታየኝ የሚታየኝ የወደፊት ብለው የሚገምቷቸው ነገሮች አሉ። የሚያስጠነቅቁባቸው ነገሮች አሉ። በትምህርት ደግሞ ብስል ያለ ሃይማኖት ትምህርት በሚመስል መልክ ደግሞ የሚሰጡ ሰዎች አሉ። እነሱን ተራ በተራ ማዳመጥ ራሱ ብዙ ጊዜ እንዲወስድ ያደርጋል። ለአንተም ጊዜ አግኝቶ በረጅሙ ሜዲቴት ለማድረግ ከአምላክ ጋር ለመነጋገር፣ ጸሎት ለማድረግ የማያፈለግ ከሆኑ አሉ አይደለም። በጥሞና ብዙዎቹን ነገሮች ለመፈጸም በሚያስችል ሁኔታ ውስጥ አንድ ቀን ሁት ቀን ቀድሞ የመገኘት ብዙዎቹ የሚያደርጉት ነገር ነው። ግን የከተማ ሰዎች ያው አሁን ለውጡ በምታየው አይነት ሁኔታ ያለው ሰው ግን ለእለቱ ደርሰው በእለቱ ያችን ታቦት በምትወጣበት ጊዜ አውጥቶ አብሮ ዞሮ እንደነገርኩ መስቀልም ተሳለመ፣ ጸበልም ደረሰው፣ ተረጨም፣ የመሳሰሉት ተመልሶ የመምጣት ጉዳይ አይነት ነገር ይሆናል እንጂ ቀድሞ የሚካሄድበትና ቦታ እንደውም አይገኝም። አንዳንድ ጊዜ ቦታ ጥግ ይዞ ብዙ መጠለኝ በጣም አስፈላጊ ነው ተብሎ ይታመናል። ሰሞኑን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በተለይም የላሊበላን የገና በዓል አከባበር አስመልክቶ በማይዳሰሱ ቅርጾች ውስጥ በዩኔስኮ እንዲመዘገብ ጥረት ማድረግ ላይ መሆናቸውን አንስተዋል። የላሊበላን የገና በዓል አከባበር ለየት የሚያደርገው ምንድን ነው? በምን መልኩ ነው የሚከበረው? ወደ ማይዳሰስ ቅርስነት እንዲሄድ ከፍ የሚያደርገው ልዩ ነገር ከሌሎቹ ከነግሸን ወይም ደግሞ ከሌላ ቦታ ከሚከበሩት ከነቁልቢ ገብርኤል ወይ የመሳሰሉት ምንድን ነው ለየት አድርጎ ለዛ ደረጃ ሊያበቃው ይችላል የሚለው እምነት ያለ ያሳደረው በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ዘንድ? ይሄ ነገር በንጽጽር መታየት የሚችል ነው። በሌሎች ቤተ ክርስቲያኖች ላይ የሚታየው የገና ባለ አከባበር በተለይ ገናን ማለት ነው፣ የኢየሱስ ክርስቶስ መወለድን አስመልክቶ የሚደረገው ልክ እንደ ኢየሩሳሌም ቅድም ያነሳው ኢየሩሳሌምን በትልቅ እንደምናየው ሁሉ ቫቲካንም ላይ ይከበር ይሆናል፣ ግን ሌሎችም ቦታዎች ላይ ቢከበር እንደ ኢየሩሳሌም እንደ ራሱ እንደ ቤተልሔም ሊሆን አይችልም ተብሎ ነው የሚቀመጠ። ልክ እንደዛው በላሊበላ የሚደረገው አይነት እንትን አከባበር ቤተልሔም ላይ እንደሚቀ ምክንያቱም ላሊበላ ሲሰራ የኢየሩሳሌም ጥጂ ሆኖ የተሰራ ነው። ጠቅላላ ዲዛይኑ፣ የቦታዎቹም ስም፣ ክርስቲያኖቹም ስም፣ የወንዞቹም ስም ሁሉም ቦታዎቹ የተሰየሙት ልክ እንደ ላሊበላ ማን ነው እንደ እንደ ኢየሩሳሌም ተደርጎ ነው ላሊበላ ያሰራቸው ሁለተኛው ኢየሩሳሌም የሚባለውን ለዛ ነው ላሊበላ ሁለተኛ ኢየሩሳሌምነቱን በማግኘቱ የተነሳ እንግዲህ የክርክሩ የምናውቀው ነገር ነው። የዚህ ስሜቲክና የኩሽቲክ የሆነው የሰለሞኒክ ደር እና ያልሆኑ ተብለው የሚገመቱት ዛፌዎችን ለዚህ ትመት ነን እኛም ይገባናል፣ እኛም እንደነሱ ክርስቲያን ነን፣ እኛም እንደዚህ ነን የሚለውን ለማስመስከር ይመስለኛል እንግዲህ ላሊበላ እንዲገነባ ላሊበላ በትልቁ ድካም ያደረገው ማለት ነው በጣም ሀያ ሶስት አመት በላይ የፈጀ የህንፃ መጥረብ ስራ ውስጥ የገባው ይህንን ለማስመስከር ይመስለኛል። ስለዚህ ይሄ ከሆነ በኋላ ግን ያው ለአሁን ላሊበላ ማናት ኢየሩሳሌም ተሰርታለች በኢትዮጵያ። ስለዚህ ኢየሩሳሌም በመሰራቷ ላሊበላ ማነው በኢየሩሳሌም ቤተልሔም ውስጥ ገና ሲከበር ማንም ከሌሎቹ ደብሮች ወይም ሌሎቹ እንትኖች ይህን ያህል ክብር ሊያገኘ ይችሉ ማለት ነው። አንድም ይሄ ነው እንግዲህ አንዱም ራሱ ላሊበላ ምናው ኢየሩሳሌም በመሆኑ የተነሳ ነው ላሊበላ ከተማው ራሱ እና ቤተክርስቲያን ሁለተኛ፣ በዓል አካባበሩን የሚመለከት ሰው ታየ እኔ አጋጥመኛል። ሁለት ሶስት ዜጅ ያለው ተመልክቼዋለሁ በቆሜም። ስለዚህ ያለው የክህነት ትነቱ አለባበሳቸው፣ ሌሊቱም ሙሉ የሚደረገው ድርጊት፣ የጠዋት አበራሩ፣ የዚህ የሽብሸባው እና ሌሎቹ ማህሌት የሚገባባቸውን ነገሮች ብለን ለን ብትመለከት አይደል ጃ የሆነ አንድ የምንትን የሚልህ ነገር አለ ይዞ የሚሄድ ነገር አለ እውነትም ብሎ ትንሽ የሚስብና መንፈስን የሚቀይር ነገር ያለው ነው። ለዛ ነው የሁሉ መጪ በላሊበላ በብዛት ቱሪስቶች ማለት ይቻላል ያችን ለሊት አብረው የሚያሳልፉት አብረው በቃል ሲሆነው በትልቅ እንትን ላይ። ከዛ በኋላ ጠዋት ላይ ደግሞ የምትመለከተውም የቤተ ግዮርጊስን አይነት የክርስቲያን ተከቦ ዙሪያውን በሙሉ ካህን ቆሞ ያሁሉ ሽብሽባ ሲደረግ ስትመለከት፣ አንዳንድ ጊዜ መንፈሳዊነት ለካ ይህን ያህል የረቀቀ ነው ይህን ያህል ከዚህ ካለንበት ቁሳዊ ዓለም ምናምን ትራንሴንድ አድርገን ትንሽ ወደ ወደ መንፈሳዊነት ለመቀየር የምንችል ስጡራን መሆናችንን የሚያሳይ አይነት የእንትና አፈቃቀም ስትመለከት ትንሽ እንትን ያደርጋል እና ያንን አይነት ሁኔታ ከቦታው አቀማመጥ ጀምረ ከካህናቱ አለባበስ እና አረጋገድ እና እንትን የምትመለከተው ነገር ትንሽ ለየት ይላል። ሌላ ቤተክርስቲያንና ያንን ራሱ ያን ዝግጅት ማግኘት አይቻልም። ያን ቦታ ማግኘት አይቻልም። ያን ያህል ካህንም በአንድ ጊዜ እንደዚህ አይነት ሆኖ አይገኝም። ምክንያቱም የላሊበላ ለማክበር የማይመጣ ካህን የለም። ከሁሉም ኮርነር ነው የሚመጣው። ሁሉም በደረጃቸው እና ባለባበሳቸው እንትናችን ለያያሉ እና ያለው በቃ እውነተኛ የቤተክርስቲያን አገልጋዮች ህብረት የምታይበት እና በትልቁ አምላክ የሚያመሰግኑበት ቀን ስለሆነ አይ ቲንክ ከሌላው ለየት ይላል የሚል እንትን አለኝ። በተለይ በወሎ ውስጥ እንደዚሁ ከክርስትና እምነት ተከታዮቹ ባሻገር የእስልምና እምነት ተከታዮችም የኢትዮጵያውያኖችም እንደዚሁ ከአካባቢውም ሆነ ከሌላው ኢትዮጵያ ክፍል ሀገራት እንደዚሁ ወደዛ ይመጣሉ። በእስልምናው ዘርፍስ ታዋቂ የሆኑ የዚህ የቅዱሳን ስፍራዎች ወሎ ውስጥ የሚገኙት የትኞቹ ናቸው? እነሱንስ ከተቀረው ሌላው ኢትዮጵያ ክፍል ለየት የሚያደርገው ምንድን ነው? በእስልምናውም ወሎ ለየት የሚልበት ምክንያት ይህ የማስተማሪያ ሴንተሮች ሃይማኖታዊ ትምህርት የሚሰጥባቸው ማለት ናቸው። በብዛት ያሉት ወሎ ውስጥ በመሆኑ ቀደም ብሎ ትልልቅ ሸኮች ነበሩ። ትልልቅ ዑለማዎች ማለት ይቻላል አዋቂዎች ነበሩ። እነዚህ ዑለማዎች በየቦታው የማስተማሪያ ሴንተር ነበራቸው። እንግዲህ ረዘም ይላል ታሪካቸው፣ ወደ ኋላ ሄደት ይላል። ከነገስታቱም ጋር የሚጋጭበት ጊዜ ነበር። አንዳንዶቹም ከአንዳንድ አካባቢ ይገፉ ነበር፣ ይወጡ ነበር፣ የመሳሰሉት ግን እንደዛም ሆኖ እንደ ጓዚ ከአጼ ዮሐንስ የስልጣን ዘመን በኋላ ባሉት ጊዜዎቹ እንኳን ዝም ብለን ስንመለከቱ በዛ ዘመን ባለበት አስራተኛ ክፍለ ዘመን አጋማሽ ወዲህ ማለት ነው፣ ሶስተኛው ኳርተር ጀምረን ብንመለከት በየቦታው ላይ እንግዲህ መቋቋም የጀመሩ የሙስሊም ሴንተሮች አሉ። በዚህ በቃሉ በኩል ታገኛለህ። ቃሉ ሁለት ቦታ አለ። አልብኮና ዚ ሀጂ ማህመድ ማመን ቦታ ስሙን ረስቸው ነው ያልበከው እንግዲህ አሁን ያልኳለ ሌሎቹ በእጅ ውስጥ በብዛት አሉ። ራያ ውስጥ አሉ፣ ቦረና ውስጥ አሉ፣ መርሳ ውስጥ አለ። በብዛት ነው ያለው ማለት ይቻላል። እነዚህ ሁሉ ቦታዎች ላይ ያሉት ሸሆች በሙሉ ሴንተር አላቸው። በተለይ ከሞቱ በኋላ የነሱን እንትን ወደ ሽራይንነት፣ ወደ የማምለኪያ ስፍራነት በመቀየራቸው የተነሳ ሁሉም ቦታዎች ላይ አነሰ ማደግም እንደየስማቸውና እንደየአገልግሎታቸው ማለት ይቻላል ሰዎች ወደ እነዛ ቦታዎች ላይ ይጎርሰዋሉ ከተራ የእምነት እንትን ብቻ ውጭ ወጥቶ ተአምራት ይሰራሉ ተብሎ የሚታመኑ ቦታዎች በመሆናቸው የተነሳ እያንዳንዳቸው ስፍራዎች ላይ ብትሄድ የእያንዳንዳቸው አፈታሪክ አላቸው። ማለት የሚነገርላቸው ነገር አለች። መስራቾቹ የሰሩትን ተአምራት መጀመሪያ ይነገራል። ይፍቁበት የነበረው መፋቂያ ሲተከል እንደገና ወይራ ሊሆን እንዴት እንደቻለ አራት፣ አምስት፣ ስድስት፣ አስር ጊዜ የአርዷት የነበረ ጥጃ እየተነሳች እንደገና በጉዞ ላይ እንደገና እየታረደች እንደዚህ ያደርግ እንደነበረ እያለ እያለ ይሄድና መጨረሻ ላይ እነሱ በእነሱን የሞቱበት ስፍራ ላይ ልክ እንደኛ ቅዱስ ስፍራ እንደምንለው የላሊበና እና ልክ የሸንን አፈር ከኢየሱስ ክርስቶስ መቃብር ላይ አንስቶ ለመቀባቱ አይነት እንደሚመስል አይነት ነገር እዛ ላይ ከነሱ መቃብር ላይ ይወስደ ሰውነትን ትቀባለህ፣ እምነቱን ትጠጣለህ፣ የመሳሰሉት ሁሉ ታደርጋለህ። መሳል ምናምን ማድረግ መመለስ እንዲህ አይነት ነገር ልክ ተመሳሳይ በሆነ መልኩ ሁሉም ቦታ ላይ ይፈጽማል። ለየት የሚለው ነገር ምንድን ነው? በእነዚህ ሽራይኖች አካባቢ ላይ ሰዎች በተለይ በመውሊድ እና በሌሎች በዓላት ቀናት አሉ በነዚ በዓላት በአሹራ ወይም በምናም እንደዚህ በነዚህ ጠናች ላይ ሰዎች ሙስሊሞች በብዛት ይሄዳሉ። ኃይለኛ የሆነ የጋራ ጸሎት ይደረጋል። ኃይለኛ ጸሎቱ እንግዲህ ያው እንደማይከለከል ብዙ ቦታ ላይ እንደማየው ዱዓ ይደረጋል። ያው ጫት ይኖራል፣ ቡና ይፈላል፣ ሁሉም ነገር ይደረጋል። ወጣ ይልና የራሳቸው ዛውያም ይባላል ያው መስጊድ ማለት ነው። ግን ይህን አይነት ነገር የሚፈቅድ ነገር አለ። በነዚያ ነገሮች ላይ አንድ ላይ ሆኖ ክርስቲያን ሙስሊም አይባልም። አንድ ላይ ሆነው ሁሉም የየራሳቸውን በቃ የጋራ ጸሎት ላይ ያደርጋሉ የሚመስል አይነት መንፈሳዊ ጸሎት ይደረጋል። እነዛ ነገሮች በሚደረጉበት ጊዜ የታመመው ሁሉ ይጮኋል ማለት ይቻላል። ይሄ ሌላ መንፈስ ያለበት የመሳሰሉት ነገር ያለበት እሱን ሁሉ እንትን እስከ ማድረግ ደረጃ ድረስ የሚሄድ አይነት የጋራ ጸሎት የሚደረግባቸው ቦታዎች ናቸው ማለት ይቻላል። ልክ እንደ ክርስትናው ወይ እንደ ላሊበላ ወይም እንደ ግሽን ማርያም ለየት ባለ መልኩ የተለየ ክብር ያለው የሙስሊሞቹ የቅዱሳን ስፍራ የትኛው ነው? በወሎ ውስጥ ገኖ ያለው ታሪኩስ ምን ይመስላል? የዛ ቅዱስ ስፍራ አሁን እኔ የሄድኩበት አለኝ። ይሄ የገታም ይባላል፣ ገታ ይባላል። ቃል ውስጥ ነው ያለው እና አሁን እሳቸው መስራቹን ቅድም ለመጥቀስ የሞከርኳቸው ሰው ናቸው። አንዳንዴ ስም ስለምዘነጋ ነው። የእሳቸውን ቦታ አሁን ኃይለኛ፣ አሁን ቅድም ካልኩ አይነት ብዙ አፈታሪክ ያላቸው ሰው ናቸው እና አንዳንዴ እንደ ሙጃሂድም ናቸው ይባላል። አላለ ለእስልምና ኃይለኛ ቀና ቀናኢና ለእስልምና ብዙ ትግል ያደረጉ ናቸው ተብሎ ይመገባለ አልብኮ ላይ አለ ደግሞ ከባድ እነዚ ሻህ አለ። የእሳቸውም ቦታ እንደዚ ሁን በመንግስት ደረጃ አንድ ጊዜ እንደውም በመንግስት ባለስልጣናት መተው ለመጎብኘት ሞክሯሉ ያልብኮውን የቃሉ ዳህናሾይ ዳህናሾይ የሚባለው ያለ አሁን በከፍተኛ ደረጃ በከፍተኛ ቦታ ያላቸው ናቸው ተብሎ የሚገመቱ ናቸው። አንዳንዶቹ ጋር እንደው የሚገርም ነገር የቡናን መጠጣት የጫትን መቃም የምናምን ሁሉ ከእነሱ ጋር አሶሴት ተደርገ ሁሉ ሚዞች ተሰርተዋል። አብረው አሉ። እንደዚ አይነት ነገሮች አሉ። እሳቸው እንደዚህ በማለታቸው በመፍቀዳ ለዚማዝ ለማድረግ ነገሩም አብረው ከእነሱ ጋር የሚያያዙበት ነገር አለ እና ብዙ አይነት አፈታሪክ አላቸው የሞተ ማስነሳት አይነት ነገር የሚመስል ነገር አሁን ቅድም የነገርኩህ ብዙ ጊዜ እያረዷት የምትነሳት እጄ ያለችው ከገታው ጋር አሁን ብዙ ጊዜ ሲነገር ትሰማለህ። ከሁሉም ጋር ግን እንደዚህ አይነት ነገሮች የተለመዱ ናቸው። እንዲህ እያደረጉ እንዲህ ያደርጉ ነበር። የሳቁበት መሳቂያ ሲፈክሉት፣ እንደገና እንደሚሰሩ ይወቅላል ተብሎ የሚነገርበት ነገር አለ። አንካስያቸው እንደዚህ ሰው ጋር መሬት ላይ ያለንን ምንጫወጣ እንደ ዘምዘመ አይነት ነገር የሚመስል አይነት ነገር ትሰማለህ የመሳሰሉት እና ልክ እንደ ክርስትናው ራሱን የቻለ ብዙ አይነት አፈታሪኮች አሉ። በእያንዳንዳቸው አካባቢዎች እያንዳንዳቸው የሆነ እንደውም በዛ ያሉ እንደዚህ አይነት ነገሮች ታያይዘውላቸው። አለበለዚያ ተአምራት ትሰራሉ ካልተባለ እና እንዲህ አድርጎ አልፈጽመዋል ካልተባለ ያው እንደምታየው ምእመናን ዝም ብለው ተነስተ ወደ እንደዚህ አይነት ቦታዎች ላይ የሆነ ነገር መፈለግ አለባቸው። ተአምር ሰርኛቸው ወንደርወኪ የሚባለ ነገር አስበው ነው እንትን የሚያደርጉት እና ያንን በመፍጠራቸው ናቸው የማይወልድን ሴት ያስወልዳሉ እንደዚህ የሚያደርግን ሰው እንዲህ ያደርጋሉ፣ እንደዚህ አይነት ተብሎ ነው የሚያያዝላቸው እና ሁሉም የራሳቸው ነገር አላቸው። ለየብቻቸው እንደውም ይጻፍላቸው ሰፋፊ ታሪክ የሚያ ነገር አለ ብ እንደሚታወቀው ወሎ ተኛ ኢትዮጵያ ውስጥ አሉ ከሚባሉት በሃይማኖቱም ሆነ በባህል አኳያ የተዛነቀ ሕብረተሰብ እንደ ወሎ ተፈልጎ አይገኝም ይባላል። በታሪክ ብዙ ጊዜ በሀገራችን ውስጥ በዚህም በመንፈሳዊ የቅዱሳን ስፍራዎች ጉዞ ውስጥም ስለደሞ ሙስሊሙና ተከታዮቹ የክርስትና እምነት ተከታዮች የሚሄዱበት ቦታ የዛኛውን በተቃራኒው እንደዚሁ የሙስሊሞች የሚሄዱበት ቦታዎች ላይ እንደሚሄዱ ሁሉ ይነገራል። ይህስ ከምን አኳያ ነው? መሰረቱ ምንድን ነው? የወሎን ሙስሊሞች ለየት የሚያደርጋቸው እና የወሎን ክርስቲያኖች ለየት የሚያደርጋቸው አንድ ላይ ተዛንቀው ሊሄዱ ያደረጋቸው ታሪካዊ መነሻው ምንድን ነው? እሱ አሁን ልክ እንዳልከው ወሎ ላይ ሁሉ ነገር ይፈጸማሉ። እንዲህ አይነት ነገር ምን አዲስ ነገር አይደለም። የአብሮ አብሮ እስከ ጋብቻ ድረስ የሚሄድ አንዱ ወደ አንዱ ሃይማኖት፣ የመቀየር የመሳሰሉት ነገሮች ምንም እንደ ቁም ነገር የሚቆጠርን ነገር አይደለም። አስፈላጊው ብቻ የግለሰቦቹ መዋደድ ሊሆን ይችላል። አንዱ ወደ አንዱ ሃይማኖት የመጠቃለል የተለመደ ነገር ነው። ይሄ የሚሳበብበት ለምሳሌ በበሽታ ያለ ይችላል ፍላጎቱን እና የመሳሰሉት ነገሮች መግለጽ ያላቸው በቃ ውቃቤ የፈለጋት ካለ ውቃቤ የፈለገው ነው። ስለዚህ ይሄ ኢንቨርስ ይደረጋል በሶሳይቲ። ይሄ ግን እምነት እንደ አይነት ላክስ የሆነው ነገር የመጣበት ረጅም የሆነ ታሪካዊ ዳራ አለ ማለት በአጭር ጊዜ ውስጥ ባነካባነካው እንኳ እንደው ጫፍ ጫፉን ልንካው እንግዲህ ወሎን ታክስማዊት እንትን በኋላ ይህ እንደምታውቀው በነበረበት ሁኔታ አልቀረም። ክርስትና አብሮት ከወደ ሰሜን ወደ ወሎን መጥቷል። በምስራቁም በኩል ኮንቴምፕራኒስ በሆነ መንገድ ማለት ይቻላል በጊዜው አብሮ በሚመስል ሁኔታ ውስጥ ቅደም ተከተሉ ብዙም አይታይም። ስለ ዘጠኝና አስር ዓመተ ምህረት አካባቢ ላይ እስልምናን በዚህ በዜላ በኩል እያደረገ በምስራቁ እያደረገ ወደ ይፋትና መምጣት ጀምሮ ወደ ወሎ ብቅ ማለት የጀመረበት ጊዜ ነው ማለት ይቻላል። አቶ ታሪኮች አሉ ያንን የሚመለከቱ እና እነማን በግለሰብ ደረጃ እንደዚህ እንደዚህ አይነት ሰዎች አረቦች ምስ የተባለ የሚያያዝ ነገር አለ። ለማንኛውም እንደዚህ አይነት አዲስ ሃይማኖቶች ሁለቱም በእኩል አካባቢ ነው የመጡት፣ ወላ አካባቢ ላይ ነው የደረሱት። ከዛ በኋላ ግን ወሎም በክርስትናም በኩል በጣም ብዙ በሚገርም ሁኔታ በእነዚህ ቃሉ ውስጥ ብትመለከት እዚህ ሐይቅ አካባቢ ብትመለከት ብዙ ብዙ እንትን የሚመስለው አሁን ክሪታቸው ሁሉ የፈረሰ ቤቻ ነው ያሉበታል። ዘመኑ በኋላ ላይ ፈርሰዋል ነው የሚባለው እና በዚህ በግጭትና ስበስ ጦርነቱ የመሳሰሉ ለማንኛውም ግን ከነበረበት የክርስትና እንትን ላይ ምናምን ሙስሊሙም ህብረተሰብ አብሮ መጣ ማለት ይቻላል። ድሮ ሃይማኖት ሊኖረው ይችላል የሚለው ነገር የአይሁድ ሃይማኖት ወይም ደግሞ ቅድመ ክርስትና የነበረ ሃይማኖት ነበረ ተብሎ ይወራል። አንዳንድ ቦታ አንዳንድ እንደ ሳይንት ምናምን የመሳሰሉ ቦታዎች ላይ መመረጃዎች አሉም ይላሉ። ነገር ግን ባይኖረው እንኳ እንግዲህ እነዚህ ሃይማኖቶች በአዲስነት እዚህ ገብተዋል። ከዚህ በኋላ ግን የነበሩት ሁኔታዎች ብዙ የሚያስቀያይሩ ሁኔታዎች ተፈጠሩ። በተለይ ወደ አስራ ስድስተኛ ክፍለ ዘመን ላይ ምናምን ስትመጣ ነገስታቱ እንግዲህ አላረፍም፣ ቤተክርስቲያን ይሰራሉ የመሳሰሉት የመሳሰሉት። በዚያ መካከል ነው እንግዲህ አሁን እነ ግሸ የተሰሩት እንግዲህ፣ በአስራ አምስተኛ ክፍለ ዘመን፣ በአስራ ሁለተኛ ክፍለ ዘመን በኋላ ነው እንግዲህ የተሰሩት ከነ ዘሪያቆብ ጋር በያ እነሱ ዘመን የሆነ ዜራዊት የተሞከረው አልሆነም፣ እንደዚህ እየተባለ ከዛ በኋላ በዘሪያቆብ ዘመን ተሳካ የተባለው ይሄ ጉማደ መስገሉ መጠና ተቀመጠ የተባለ ከዚህ በኋላ ግን የነበረው የመሐመድ ግራኝ ዘመቻ ምናምን ሲመጣ ሙሉ በሙሉ ወሎን ክርስትና የነበረውና ምናምን ማህበረሰብ በአብዛኛው ሙስሊም አደረገው። ሙስሊም ሲያደርገው በጉልበትም ነው፣ በሰላም የገበረው ችግር የለበትም። ግን እንዲህ ያለው አስቸጋሪ ሁኔታ ውስጥ ገብቶ አደረገ። ቤተክርስቲያኖችንም የቻለውን ያህል ለመጉዳት ሞከረ። መስጊዶች አቆመ። አንዳንድ ቦታዎች አለ ሆሚ ስትሬሶች አሉ። እዚሁ ቅርብ ወደ ሴ ከተማ ላይ ያሉ እንደገራ ገራ የሚባሉ አይነት ስሞች የመሳሰሉ ከእሱ ጋር የተያያዙ ናቸው ይባላል። ግን ብዙ የሙስሊም አስተማሪዎችና እንትኖች ተቋቋሙ ነው የሚባለው። እሱ ቆየባቸው አስራ ምናምን ዓመታት እንግዲህ ያናነት ሁኔታ ተወጠረ። እሱ በፈጠረው ሁኔታ ውስጥ ያለው የማዕከላዊ መንግስት በመድከሙ የተነሳ የኦሮሞ እንደገና ህዝብ እንቅስቃሴ በብዛት ስለነበረና ወደ ወሎና ወደ ሰሜን ይቋረጥ ስለነበረ የነሱ ደግሞ ምንም አይነት ሃይማኖትን ባይኖር የራሳቸውን ትራዲሽናል ሃይማኖት ይዘው ወደ ወሎ መጡ። እንደገና ይታይ እንግዲህ የነበረው የመስልማ የክርስትና እንደገና የሙስሊም እንደገና የኦሮሞች ሃይማኖት መጣ። ከኦሮሞ ሃይማኖቶች ደግሞ በብዛት የወሎ ሰው ብዙ ነገር ወሰደ። ይሄ በጋራ አሁን የሚቀምበትን አይነት የወዳጃ ስርዓቱን የጨሌ ስርዓቱን ሌሎቹም ከዛ ጋር የቆሌና ምናምን ስርዓቶች በሙሉ የተወሰዱት በኦሮሞ ያንን እየወሰደ እያለ ነገር ግን ከጥቂት ጊዜ በኋላ አስራ ሰባተኛው አስራ ስምንተኛ ክፍለ ዘመን እና ግማሽ ከአስራ ስምንት እንደውም ወደ አስራዘጠኛው አካባቢ መሻገሪያ አካባቢ ላይ አስጀምሮ ባለው ዘመን ስትቆጥር የነበረው የኦሮምኛ መናገር ኃይልና ምናምን ተዳክሞ የአካባቢውን አማርኛ አንስተዋል። እስልምናን በብዛት አንስተዋል። እስልምናን ነው ያነሱት በብዛት ወሎ የሚለውን ስም ጀነሬት ኔም የሚሰጡት አሁን ጠቅላላ ወሎ የሚጠሩት የሰባት ወሎ ሰባት ቤት ወሎ የሚባሉት አካባቢዎች የነበሩት ኦሮሞዎች በሙሉ ጠቅሎ ትልቁ አንዱ ክላን ሰብ ክላን ማለት ይቻላል። ወሎ የሚለውን ስም ለጠቅላላ ሰጠው። ስለዚህ አሁን ይሄ ይሄ የመጨረሻው ማለት ይቻላል የወሎ አካባቢ ውስጥ የተቀመጠው በአብዛኛው ህብረተሰብ፣ የድሮውንም ጨምሮ ማለት ነው እና አዲስ የመጣውን የኦሮሞ ህዝብ ጨምሮ ወደ እስልምና ተቀየረ ማለት ይታይ። ከዚህ በኋላ እንደገና የነ ቅድሜ የነገርኩህ የነ ዮሐንስ ሁኔታ መጣ። አፄ ዮሐንስ ደግሞ ወሎ እንዴት ሙስሊም ይሆናል? ክርስቲያን መሆን አለብህ ይለዋል። እንደገና ደግሞ ወደ ክርስትና ይቀይረዋል። አሁን ይህንን አይነት ሁኔታ እየተፈጠረ ሲመጣ ህዝቡ በቃ ይሄ የነበረውን ይሄ መጨረሻ ላይ ሊታገልበት የሚችለው የመጨረሻው ስፒሪቱ ውስጡ የነበረው ለአንድ ሃይማኖት የመገዛት ምናምን የሚለው ስሜቱን በጣቀሶ ማለት ይቻላል አራት ሶስት ጊዜ ሲቀየር እንደገና ወደ ሙስሊምነት ተቀየረ። አሁን ና ዮሐንስ እንደገና ካለፉ በኋላ እናጼ ምንሊክ ደግሞ ነፃነቱን ሰጥተውት ወደ ነበርኩበት ሃይማኖት አይነት ማንም አልነካውም ወደ ክርስትና ደግሞ ግማሽ ተመለሰ ና የመሳሰሉት እንግዲህ ስድስት ሰባት ስድስት ራተሙን ካየኸው፣ በዚህ ውስጥ ያለፈ ህብረተሰብ ስለሆነ ሁሉንም ነገር አውቋል። አንድ ቦታ ላይ ስቲክ አድርጎ ድርቅ ያለ ነገር ይዞ መቆየት እንደሌለበት ያስባል። ነገስታት በፈለጉበት ጊዜ ለሚያስቀይሩት ወይም ጉልበተኛ በፈለገ ጊዜ እንደሚያደርገው በደንብ የተረዳ ማህበረሰብ ይሆናል። ስለዚህ እስከ ጣመው ድረስ ሁሉንም ሞክሮታል፣ ሁሉንም አይቶታል። ብዙ ልዩነት እናንትን እንደለለው አልቷል። የአንድ አምላክ አምልኮ በየትኛውን በኩል እንደሚቻል የተረዳ ይመስለኛል ማህበረሰቡ ብዙም አይደናገጥም። አሁን ሃይማኖትም በዚህ ጊዜ ይህንን የተፈጠረ ምናምን ሲሉት ምንም አይነት የፋናቲከል የሆነ ምናምን ቢያዝ የለም። ስለዚህ ሊኖር የሚችለውን ነገር ከጊዜውና ከእንትኑ ጋር ራሱን አስተካክሎ መሄድ ትልቅ የሰለጠነ ባህል በዛው እግረ መንገዱ እንደተደሰ አድረጉ ይመስለኛል። ይህም አይነት ፍለክሰብሌት የሚታይበት አስፈላጊ ሁኔታ የሚያደረገ ማለት ነው። እነዚህ ነገሮች በአንድ በታሪካዊነታቸው፣ ሁለትም በእምነታቸው ከእምነት አኳያም እንደዚሁ በመንፈሳዊነታቸው ለሀገር ቅርስ ናቸው፣ ዋጋ ያላቸው ናቸው እና ይሄ በአካባቢውም ሆነ በፌዴራል መንግስቱ የባህልና ቱሪዝም ሚኒስቴር ወይም በአካባቢ በወሎም ሆነ በዋናው በፌዴራሉ ምን ያህል ግንዛቤ ውስጥ ገብቷል ለነዚህ ጥበቃ ለማድረግም ሆነ ሁለት እነኚህ መንፈሳዊ ጉዞ የሚያደርጉት ምእመናኖች ወደዛ በሚሄዱበት ጊዜ ራሱን አንድ የአገር ውስጥ ቱሪዝምን ከማስፋፋት የውጭውንም ከመሳብ አኳያ በአግባቡ ተጠቅሞበታል ማለት ይቻላል፣ ዋጋውን ተገቢውን ሚዛን አግኝቷል ማለት ይቻላል በሚኒስቴር መስሪያ ቤቱ ዓይን ካልሆነስ፣ ምን መደረግ አለበት? አሁን ባልከው አይነት ደረጃ እንኳ የታሰብበት አይመስልም። እኔ ያው አንዳንድ ሁኔታዎችን እንትን ለማድረግ እንዲ ከባህል እና ቱሪዝም ሰዎች ጋርም እንዲ ተጠርበት የመገናኘቱ አገልግሉም ነበረኝ። አሁንም አንዳንድ የመገናኛቸው ሰዎች አሉ። ግን እንትኑ አይደለም እንደዚህ በጥልቀት እኔ አሁን በተረዳነው መንገድ ተረድቶ ሁኔታዎችን በዚህ አይነት ሁኔታ ለመግፋት በሚያስችል ለቅርሰቱም ጥበቃ ለማድረግ እንደገናም ደግሞ እንደዚህ ከሎካል ቱሪዝሙም ከሌላው እንግዲህ ኢንተርናሽናልም በሆነው የነ ላሊበላን ና የነ ቪሽንንም ግምት ውስጥ ያስገባል ትልቅ ስራ መስራት አለበት የሚል ገና አሁን በዚህ አማራ ክልል የእንትን አለ የዚህ የሞራን ጉባኤ በሚባል እኔ አንድ ክለስተር ውስጥ አለሁበት። የታሪክ የቱሪዝም ናና የሚባል ገና እሱን እያሳሰብን ነው። ገና ምንም እንዳልተሰራ እየተነጋገርን ነው። ምንም ትኩረት አልተሰጣቸውም። መንገዳቸው እንኳ በሚመልክ መግባት በምችልበት መንገዶ የተዘጋጀ አይደለም። የትም ቦታ ብትሄድ አሁን አስቸጋሪ የሆነ የፎሪል የሆነ መኪና ካልሆነ በስተቀር ሌሎች መኪናዎች የሚገቡበትም አይደለም። አካባቢያቸውም ላይ ለሰው ማረፊያ የሚሆን የመሳሰሉ ከላሊበላ በስተቀር ምንም አይነት ነገር የለው። እነዚህ እነዚህ ሁሉ ሁኔታዎች ገና ገና ብዙ ያቅቡታል፣ መሰራት እንዳለበት እናስባለን። ለዚሁ ብለን ነው እንግዲህ አሁን እዚህ በጥናትን በምንም እያስታከክን ለማሳሰብ ነው ሙከራ እያደረግን ያለ ነው። ብዙ አልተሰራባቸውም። ቢሰራባቸው ግን የሀገር ውስጡ ብቻ ቱሪዝም የአካባቢን ኢኮኖሚ በጣም ከፍ አድርጎ ብዙ ነገር ሊረዳ በሚችል መልኩ ይሰራ ነበር። አልተሰራም። ያው ትኩረታችን እኛ ትኩረት ብዙ ጊዜ በያዝነው ነገር ሳይሆን በአካል ውጭ ላይ ስለሆነ እንደዚህ አይነት ነገሮችን እንደው ቀረብ ብለን ያላቸውን ፖቴንሻል በደንብ አስበን እንደ ሀገር ውስጥ እንትኖች በደንብ አስተዋውቀን የመሳሰሉት የመሳሰሉት ነው። ብዙ ቻሌንጆች አሉ፣ ግን እነዛን ቻሌንጆች በደንብ አግባቡ እንትንታልናቸው የምንወጣቸው ይመስለኛል እና ብዙ የተሰራባቸው አይደሉም። ያው ሀሳብ ቦታዎቹን ያውቋቸዋል ከስምና በስተቀር ብዙ ዲስክሪፕሽን አታገኙ። አሁን ሄደህ የቱሪዝም ቢሮ ሄደህ ስጠኝ ሰጡ የሚችሉት ነገር እንደዚህ እንደዚህ እንደዚህ ከእንደዚህ የመጀመሪያ መስጊዶች በዚህ በዚህ አካባቢዎች፣ ለመጀመሪያ ቤተክርስቲያኖች በዚህ በዚህ አካባቢዎች እንደዚህ ብቻ ከሚል ብዙ ያለፈ አይደለም። ለመስራት ግን ፍላጎት ያላቸው ልጆች አሉ ይመስላል ምናልባት እንግዲህ እንግዲህ የግልም ሰዎች የተያዩትን ስምማሮ የሚገባበት መንገድ ተፈልጎ ካልሆነ ውስጥ ቀር የአካባቢ ማትና ምናምን በነዛ ብዙ ተገኘ አልመሰለኝም። እና ሊሰራበት የሚችል ነገር ግን የተዘነጋ አካባቢ ይመስለኛል። በህዝብ ደረጃስ በተለይ ከትውልድ ወደ ትውልድ በሚሻገርበት ወቅት እነዚህ ነገሮች ዘመን ተሻጋሪ እንዲሆኑ ለማድረግ አዲሱ ትውልድ ስለዚህ ለመንፈሳዊ ጉዞው ያለው ግንዛቤ ምን ያህል ነው? በቅርስነት የመመልከቱ ወይም ደግሞ እነዚህን ዘመን ተሻጋሪ እንዲሆኑ አስተዋጽኦ ከማበርከቱ አኳያ አዲሱ ትውልድስ በምን መልኩ ነው እነዚህን ጉዳዮች ላይ ግንዛቤ ጨብጠ ያለው? ብዙ ችግር አለ መቼም እንደምታየው ጋፕ የተፈጠረ ይመስለኛል። በትውልድ መካከል ጋፕ ለመፍጠር ደግሞ ስራ ብለ አቆሰሮ የነበሩ ኃይሎች እንደነበሩ እናውቃለን። ያም ሆኖ ግን እንደምንም ብሎ የሆነ ያልተበጠሰ ሊንክ እንዳለ ይታየኛል። አፕሸት ለማድረግ እንትኑ ቢኖር እንኳ ያደጉበት ማህበረሰብ እና አሁን ሲሰሙት የነበረው ነገር እያገዳቸው እንጂ ብዙ ሰዎች ይህንን የነበረውን ቅርስና የነበረውን የዚህ ባህላዊ እናንትን እሴቶችን አስፈላጊነት የተረዳ ይመስለኛል። ግን ያው ምንድነው፣ ወደ ቦታው ሄዶ ሁኔታዎችን በደንብ አይቶ የመሳሰሉትን የማድረግና የመሳሰሉትን አላደለም እንደዚህ ናቸው። ጭብጥ ያለ ነገር ይዘው እንዲመለሱ በማድረግ ረገድ እንግዲህ በተደራጀ መልኩ ካልተሰራ በስተቀር በትንትን ያው እንደምናየው ብዙ እንደታዘብኩት ወረቀቱም ላይ ለማሳየት እንደሞከርኩት ብዙዎቹ ከዕለታዊና ከዚህ ከግላዊ ከሆነ ፍላጎታቸው ውጪ ብዙ የሚፈልጉት ነገር የለም። ስለትን ቢያደርጉ ስለገጠማቸው ችግርና ስለሱ ነው። ስለመወጣጠር አይነት ነገር ስለ ወደ ውጭ ወደሚሄድበት ሁኔታ ነው። ወይም የገጠማቸው የጤናም ሆነ የምናምን ክለ ብዙ ትኩረት ከማድረግ ውጭ ልዙ ቅርሱ እንደዚህ ነው፣ ይህንን እናስጠብቀው፣ በዚህ አይነት መንገድ እንሂድ። እንደውም አንዳንድ ጊዜ የምትመለከተው ነገር የዛ ተቃራኒ የሚመስል ነገር ታያለህ። እኔ ስራ ተብሎ ይሰራ ወይም ወጣቱ ትውልድ ሳይንቲፊክ ነው እና ሀሳቤው እንደዚህ ነው እና በእንደዚህ አይነት ነገር አያምንም ለማለት ይሁን አይገባኝም። አንዳንድ ጊዜ የዛ ተቃራኒ የሆነ ነገር እዛ ቤተክርስቲያን አካባቢ ሲሰሩ ሁሉ ትመለከታለህ። አንዳንድ ጊዜ ወደ ችግር ሁሉ ሊፈጥር የሚችል አይነት የሚመስል አይነት ሁኔታ እዛ አካባቢ ላይ ለማስጠር ይሞክራል። በቤተ ክርስቲያኑ አካባቢ ለምሳሌ በአጸዱ በዛው አካባቢ ውስጥ ተቀምጦ ማይሆን ነገር መፈጸም ነገር ሲታይ ትፈራለህ። እንደት ነው ይሄ ቤት በጣም ተዳፈረሳ? መሳሰሉ ይችላሉ። ምክንያቱም የምናከብራቸውና ኦብዘርቭ እናደረጋቸው የሚገቡ ህጎች አሉ። ያልተጻፉም ቢሆኑ የሚታወቁ ነገሮች አሉ እና እነዚያ ካለባበስ ጀምረህ ምታደርጋቸው ነገሮች ሁሉ ወሳኝነት አላቸው። እነዚህ ሁሉ አለማዋቁን ነገር ስትመለከት አንዳንድ ግዜ ኢግኖራንስ ይመስላል፣ ሌላ ጊዜ ደግሞ የእብሪትና ሌላ ነገር ይመስላል እና በእንደዚህ አይነት መካከል ውስጥ ነው ተሰንቆ ያዘው ወጣቱ ያለው በመካከል ላይ ይህንን እንዴት አድርጎ እውነተኛ ወደሆነው መስመርናት አትሊስት አፕሬት ማድረግ የሚችል ጭንቅላት እንዴት አድርገን መፍጠርለት። እነዚህ የሚፈለጉ ሴቶች ናቸው። ለምሳሌ አሁን ቅድም ስናወራ ያነበረው በሙስሊምና ክርስቲያን መካከል ያለው ይሄ ጠበቀ ግንኙነቱና ምንም እንደማይመስለው በሃይማኖቱ ምንም እንደማይመስለን አብረን እንደምንበላ ጓደኞቻችን ሁሉ ለምን ነርቸር አደረግነው፣ እንዴት ሜንቴን አደረግነው፣ እንዴት ሰስቴን አደረገ የሚለውን ነገር ለመጠየቅ የሚያስችል ትውልድ እስካልተፈጠረ ድረስ አንዳንድ ጊዜ ይሄ ዝም ብሎ በማይሆን አይነት የምዕራቡ የምንበለው ይሄ ዘመኑ ያመጣው ዲጂታል ካልቸር እና እንደዚህ ብዙውን ኢንፍሉዌንስ እያደረገው ስለሚመጣ እንዳይኮሰብ ምን እፈራለሁ እና እሱ ላይ መስራት ግድ ይፈልጋል። እንግዲህ ቅድም ያልከዋል ባህልና ቱሪዝሙ አለ፣ የትምህርት ሚኒስቴሩ ይኖራል፣ ሌሎች አካባቢ ሰዎች ዛ ከፍተኛ ትምህርቶች አሉ ዩኒቨርሲቲዎችና እና የመሳሰሉት እነዚህ ነገሮች በምንጠብቅበት መንገድ ላይ እንደ ትልቅ ፕሮጀክት ተይዘው ሊሰራባቸው ካልቻለ ወሎ ላይ የምናደንቀው አሁን እዚህ ህዝቡን ወንድማማችነት ና መስተጋብር ና ምናምን በጥቂት ጊዜ በኋላ ላናገኛቸው እንችላለን። ስለዚህ እንደዚህ አይነት ሁኔታዎች ደግሞ ሲምቦሊክሊ የሚያሳዩት ነገር አለ። እነዚህ ናቸው የጠበቁት በእንዲህ አይነት ውስጥ ነው እንዲህ የሚፈጽሙ እዚህ ውስጥ ሁሉም ይገኛል። በእንዲህ አይነት እንዲህ አይነት ነገር ነው እንዲህ አይነት እንትኖች ናቸው። ያቆዩ ከሚለው እነዚያን ያቆየንባቸው ሴቶች ለትለን ለማስተማር ካልሞከርንና ካላደረግን ለወስከተን አንዳንድ ጊዜ ልክ የአንተው ፍርት እኔም ጋር ይጋባል እና እንዴት አርገን ማስቀጠል የመሳሰሉት ሊታሰብበት የሚገባ እናንተም እንግዲህ ብዙ ሊሰሩበት የሚችሉ እኛም በዚህ ያለነው ደግሞ በጣም በርትተን የሚቀጠልበት የሚገባ ል ዶክተር አሰፋ ባልቻ የቀድሞ የወሎ ዩኒቨርሲቲ ፕሬዚደንት፣ እና የመንፈሳዊ ጉዞ ወደ ወሎ ቅዱሳን ስፍራዎች ጸሐፊ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። አድጋ